የዩናይትድ ስቴትስ የፌዴራል አቪዬሽን አስተዳደር የታገዱት አውሮፕላኖች ለተጨማሪ አራት ወራት ማለትም እስከ ነሐሴ ወር አጋማሽ ድረስ በዩናይትድ ስቴትስ እንዳይበሩ እገዳውን አራዝመዋል። ዩናይትድ ስቴትስ የእነዚህን አውሮፕላኖች ስሪት 24 የነበሯት ሲሆን 115 ዕለታዊ በረራዎችን በእነዚህ አውሮፕላኖች ታካሄድ ነበር። ኢትዮጵያ ባለፈው ሳምንት የአደጋውን መንስኤ የመጀመሪያ ክፍል ባሳወቀችበት ጊዜ አብራሪዎቹ የተሰጡትን ክህሎት ያጠናቀቁና በዩናይትድ ስቴትስ አቪዬሽን አስተዳደር የተቀመጡትን መስፈርቶች አሟሉ መሆናቸውን የኢትዮጵያ የትራንስፖርት ሚኒስትሯ ዳግማዊት ሞገስ ገልጸው ነበር። የዓለማችን ግዙፉ የቦይንግ አውሮፕላን አምራቹ ዋና ሥራ አስኪያጅ ዴኒስ ሙሉንበርግ ኢትዮጵያ የመጀመሪያውን የአውሮፕላኑን አደጋ መንስኤ ይፋ ካደረገች በኋላ ስህተቱ የድርጅታቸው መሆኑን በማመን የስህተቱ መነሻ ሶፍትዌሩ መሆኑን አብራርቷል። በቀጠለው ንግግራቸውም እንዲህ ነበር ያሉት። እኛ የቦይንግ አውሮፕላኑ አምራች አካሎች በቅርቡ ሕይወታቸውን ላጡ የቦይንግ ሰባት ሰላሳ ሰባት ማክስ ተሳፋሪዎች የተሰማን ጥልቅና ልባዊ ሐዘንን ለመግለጽ እንፈልጋለን። ይህ አስጸቃቂ አደጋ ከባድነቱ በልባችንና በዓይናችን ውስጥ ይመላለሳል። እናም በበረራ መስመር 610 የኢንዶኔዥያውና የኢትዮጵያ የበረራ መስመር 302 ሕይወታቸውን ላጡ ተሳፋሪዎችና አብራሪዎች የተሰማንን ሐዘን መግለጽ እንፈልጋለን። የቦይንግ 737 ማክስ 8 አውሮፕላኖች በዩናይትድ ስቴትስ የፌዴራል አቪየሽን ትዕዛዝ ጭምር አውሮፕላኑን ለመቆጣጠር ያላስቻለውን ሶፍትዌር ለማሻሻል 96 የተሳኩ የሙከራ በረራዎችን እንዳደረጉ ጠቁመው የደህንነት ዋስትናው ሙከራ እንደቀጠለ መሆኑም ስራ አስኪያጁ ገልጸዋል። የሙከራው ቀጣይነት የፌዴራል አቪየሽን ተቆጣጣሪ መስሪያ ቤቱን ዩንታ ለማግኘት ነው ተብለዋልም። የፌዴራል አቪዬሽን ተቆጣጣሪ ባለስልጣን መስሪያ ቤቱ ቃል አቀባይ ለመገናኛ ብዙሃን እንደገለጹት ከሆነ መስሪያ ቤታቸው በሀገራቸው ከሚገኙ የአየር መንገዶችና አብራሪዎች ጋር በመገናኘት ጥልቅ ውይይት ከተደረገ በኋላ ስለ በረራው ውሳኔ ሊያስተላልፍ ይችላል። የአውሮፓና የቻይና የአቪዬሽን ቁጥጥር ባለስልጣናት በራሳቸው መንገድ በአውሮፕላኑና ካምፓኒው ላይ ጥናት የጀመሩ ሲሆን ትንተናውን ለመስጠት ከዩናይትድ ስቴትስ የዘገየ ጊዜ ሊወስድባቸው እንደሚችል ዘገባዎች ያመለክታሉ። የቦይንግ የሥራ ኃላፊዎች ከዩናይትድ ኪንግደም፣ ሲንጋፖር እና የቻይና የሚመለከታቸው አካላት ጋር ሶፍትዌሩ በሚሻሻልበት መንገድና በሌሎች ተያያዥ ጉዳዮች ላይ መምከራቸውን ዴኒስ ሙሉምበርግ ገልጸዋል። ለዲደብልዩ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ